በኦሮሚያ ክልል በርካታ ዞኖች ውስጥ የወባ ወረርሽኝ መከሰቱንና በሰው ሕይወት ላይ ከፍተኛ ችግር እያስከተለ መሆኑን ለአሜሪካ ድምፅ የገለጹ የተለያዩ አካባቢዎች ነዋሪዎችና የሕክምና ባለሙያዎች በሽታው በከፍተኛ ደረጃ እየተዛመተ መሆኑን አስረድተዋል። የወረርሽኙ አስከፊነት እየታየ ነው በተባለበት በምስራቅ ወለጋ ዞን የኤቨንቱ የጤና ጽሕፈት ቤት ኃላፊ ዶክተር ኡርጌሳ ደበሎ እያስከተለ ያለውን ጉዳትና እየተወሰደ ነው ያሉትን እርምጃ አብራርተዋል። የወባ ወረርሽኝ ከዚህ ቀደም በዚህ ደረጃ አልተከሰተም። ወቅቱም አይደለም። በፊት በወረዳችን ቆላማ አካባቢዎች በፀደይ ወቅት ከአምስት ባልበለጡ ቀበሌዎች ውስጥ ይከሰት ነበር። አሁን ግን ሀያ አንድ በሚደርሱ ቀበሌዎች ውስጥ ወባ በፍጥነት የተስፋፋ ነው። በወረዳችን ወዳሉት ሁለት ጤና ጣቢያዎች ከሚመጡት በርካታ ህሙማን ውስጥ ሰማና በመቶ የሚሆኑት ለወባ በሽታ የተጋለጡ ናቸው። በሽታው በርትቶባቸው ወደ ህክምና ተቋም የሚመጡትማ አይተርፉም በጤና ተቋማት ሳሉም ህመሙ ቢሶባቸው ህይወታቸው የሚያልፍም አሉም። በተቻለን መጠን ህብረተሰቡ ሳይዘገይ ወደ ጤና ተቋም እንድመጣ፣ ከመድኃኒት አቅራቢ ድርጅት ደግሞ ተጨማሪ መድኃኒት እንድሰጥን ጥረት እያደረግን ነው። ያም ሆኖ ከቀጠለ አሳሳቢ ነው። በምስራቅ ወለጋ ዞን የግዳ አያና ነዋሪ መሆናቸውን የጠቀሱትና በደህንነት ስጋት ምክንያት ስማቸውን እንዳንገልጽ የጠየቁ አስተያየት ሰጪ በወባ በሽታ ሰዎች እየሞቱ መሆኑን ከተናገሩት መካከል ናቸው። የከተማችን በጸጥታው ችግር ከግዳያና ወረዳ ቀበሌዎች የተፈናቀሉ ዜጎች በርካቶች ናቸው። በሽታውን መቋቋም ከባድ ነው። በቂ ምግብ የላቸውም። ተፈናቃዮችም በየከተማው ተበታትኖ ነው ያሉት። በዚህ ሁለት ቀን ከግዳ ሆስፒታል ውስጥ ሰባት ሰዎች ሞተው እንደወጡ አይቻሉም ከእነርሱም አራቱን ሰዎች በቅርብ ታውቃቸዋለሁ። ጉዳቱ ከሚባለው በላይ ነው። አሁን ለታመሙ መድኃኒት ማቅረብ ብቻ በቂ አይደለም። ጸረ ወባ ኬሚካል መርጨት ያስፈልጋል። ያለዛ መዙ ከባድ ይሆናል። የኦሮሚያ ጤና ቢሮ ምክትል ኃላፊ ዶክተር ተስፋይ ከበበው በበኩላቸው የወረርሽኙ መጠን ክፉኛ እየጨመረ ስለመሆኑ በነዋሪዎችና የሕክምና ባለሙያዎች በተገለጸው ይስማማሉ። ካለፉት ሳምንታት ወዲህ በበርካታ አካባቢዎች ላይ ለወባ በሽታ የተጋለጡ ሰዎች ቁጥር በእጥፍ ጨምሯል። በፊት በምስራቅ ወለጋ ዞን ሲከሰት የቆየው አሁን እየታየ ባለው መጠን አልነበረም። ከባድ የተዛማችነት አሃዞች እየተመዘገቡ ነው። በሆሮ ጉድሩ ዞንም በተወሰኑ ወረዳዎች ውስጥ ተስፋፍቷል። በኢሉ አባቦር ዞን ዳርሙ ወረዳን ጨምሮ በቡኖ በደለ በተለይ በጨዋቃ ወረዳ ውስጥ ከፍተኛ ስርጭት እንዳለ መረጃዎች ያሳያሉ። ሆኖም ከምራ ወለጋ ዞን የምድርሰን መረጃ ከሁሉም ከፍተኛ ነው። ምስራቅ ወለጋ ዞንም በሁለተኛ ደረጃ ላይ ይገኛል። ስለዚህ የስርጭቱ መጠን ጨምሯል። በግዳ አያና ወረዳ በአንድ የመንግስት ጤና ተቋም እንደሚሰሩና ስማቸውን እንዳንጠቅስ የጠየቁ የህክምና ባለሙያ አሁን የተከሰተው የወባ በሽታ የአንድ ቤተሰብ ሁሉም አባላት የተጋለጡበት መሆኑን ጠቅሰው አሳሳቢነቱን አስረድተዋል። እኔ በምሰራበት ጤና ጣቢያ ውስጥ በቀን በወባ በሽታ ተይዘው የሚመጡት በትንሹ ሶስት መቶ ይሆናሉ። የመታከሚያ ቦታም መድኃኒትም አይበቃም። የቻለውን ያህል በሜዳ ላይ እያከመን ነው። በመሃል የባሰባቸው ህይወታቸው እያለፈ ነው። ወረርሽኙ እያስከተለ ያለውን ጉዳት ከጸጥታው ችግር ጋር ስናስተያየው የወረርሽኙ ይብሳል። ሰው የጸጥታን ስጋት ሸሽቶ ያሳልፈዋል። የወረርሽኙ ግን እንዴት አድርጋል? ከአንድ ቤት ውስጥ ሰባት ስምንት ሰዎች ታመማሉ። የታማሚው ቁጥር በይጥፍ እየጨመረ ነው። ባለሙያዎች ወደ ገጠራማ ቀበሌዎች ወርደው እንዳይመረምሩ የጸጥታ ችግር አለም። ነዋሪው በወንበር ሳይቀር እርስ በርስ የተሸካከመ ወደ ጤና ጣቢያ እየመጣ የሚታይበት በጣም አሳሳቢ ሁኔታ ነው ያለው። የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር ተስፋ የከበበው የበሽታውን ተዛማችነት ለመክታት እየተሰራ ነው ይላሉ። ባቦር ወረርሽኙን ለመክታት የተለያዩ እርምጃዎችን እየወሰድን ነው። ለምሳሌ በቡኖ በደሌና በኢሉ አባቦር ላይ ወባ በሌለበት አካባቢም ያሉ ሰላሳ ስድስት የህክምና ባለሙያዎችን ባለፈው ሳምንት ከፍተኛ ወባ ቁጥር ወዳሉባቸው ጨዋቃን የመሰሉ አካባቢዎች ሊከናቸዋል። እንዲሁም ዳርሙ ላይ ያሉ ባለሙያዎች ቁጥራቸው ስላነሰ ከዞንና ከመቱ ዩኒቨርሲቲ ተጨማሪ ሰዎች እንዲሄዱ ተደርጓል። መድኃኒትን በተመለከተም አሁን የሚወሰድ በቂ ክምችት አለ ማለት ይቻላል። በምዕራብ ወለጋ ዞንም ግንቢ ከተማ ላይ፣ በቀለም ወለጋ ዞንም ደምቢ ዶሎ ላይ፣ በምስራቅ ወለጋ ዞንም እንደዛው ነው። አመቺ መንገድ የሌላቸውን ቀበሌዎችና በጠረፍ ላይ ያሉ ወረዳዎችን መድረስ ግን አስቸጋሪ ሊሆን ይችላል። በተቻለ መጠን ከአጋር ድርጅቶች ጋራም ለመድረስ እየሞከር ነው። የጤና ቢሮ ምክትል ኃላፊ ወረርሽኙ በፍጥነት እየተስፋፋ መሆኑን ለበሽታው የተጋለጡ ሰዎች ቁጥራቸው በእጥፍ መጨመሩንና ህመሙ የበረታባቸው ህይወታቸው እንደሚያልፍ ጠቁመዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት በምህጻሩ ዩኤኖቻ በቅርቡ ባወጣው ሪፖርት እንዳሰፈረው በኢትዮጵያ እንደ አውሮፓውያኑ አቆጣጠር ባለፈው የካቲት ወር 2024 ብቻ 764 ሰዎች በወባ ህይወታቸውን አጥተዋል። ይህም በዚህ ዓመት በጥር ወር ከተመዘገበው 611 የወባ ሞት በ25 በመቶ መጨመሩን ሪፖርቱ አመልክተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።